በአዲስ አበባ ከተማ ቦሌ ቡልቡላ ወረዳ 12 ቀበሌ ገበሬ ማህበር ልዩ ስሙ ወረገኑ በተሰኘ አካባቢ ሕገወጥ ናቸው የተባሉ ቤቶች እንዲፈርሱ መደረጋቸውን ነዋሪዎች ተናገሩ። ከጸጥታ ኃይሎች ጋር በተፈጠረም ግጭት በሰው ሕይወት ላይ ጉዳት ደረሰ ይላሉ። መንግስት በጉዳዩ ላይ እስካሁን የሰጠው መግለጫ የለም። ዝርዝሩን በዕለቱ አብይ ርዕስ እንመለስበታለን። ለምሽቱ ካሉን ዜናዎች መካከል ደግሞ በድርቅ የተጎዱ ኢትዮጵያውያንን ለመርዳት የሚያስፈልገው ገንዘብ መጠን ቀደም ሲል ከተገመተው በላይ መጨመሩን ኦቻ አስታውቋል። የኬንያ መንግስት ግዙፉን የዳዳብን የስደተኞች ካምፕ ለመዝጋት ባደረገው ውሳኔ ላይ ሊያነጋግሩት የጸጥታ ጥበቃ ምክር ቤት ልዑካን ዛሬ በናይሮቢ የአንድ ቀን ጉብኝት አድርገዋል የሚሉትና ሌሎችም አሉን። ሳምንታዊው እሰጥ አገባ በወቅታዊ ርዕስ ላይ ያተኮረ ክርክር ይዟል። ሌሎች ቅንብሮችም አሉን። የስልክ አስተያየቶቻችሁን አካተን የአርብ ጥር 12 2008 ዓ ም ተረኛ አስተናጋጆች አሉላ ከበድና ቆንጂት ታየንን አቀናባሪያችን ብርሃን ኃይሉ የስርጭት መሐንዲሱ ኦድሬስ ሪገስ ናቸው። አብረናችሁ እስከ አራት ሰዓት እናመሻለን። በቅድሚያ የዕለቱ የዓለም ዜናዎች በድርቅ የተጎዱ ኢትዮጵያውያንን ለመርዳት የሚያስፈልገው ገንዘብ መጠን ቀደም ሲል ከተገመተው በላይ መጨመሩን የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ አስታውቋል። በዚህም መሰረት የሚያስፈልገው ገንዘብ ከ1.4 ቢሊዮን የአሜሪካ ዶላር ወደ 1.5 ቢሊዮን ከፍ ማለቱን ይፋ አድርጓል። እስክንድር ፍሬው ዝርዝሩ ልኳል። የዛሬው መረጃ ባለፈው ታህሳስ ይፋ በተደረገው የሰብአዊ እርዳታ ጥያቄ ሰነድ አሃዝ ላይ ማስተካከያ ያደረገ ነው። 10.2 ሚሊዮን ዜጎች የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ይሄው ሰነድ ይጠቁማል። እነዚህኑ ዜጎች እስከሚቀጥለው ታህሳስ ወር ማለትም፣ ለአንድ ዓመት ለመደገፍ የሚያስፈልገው የገንዘብ መጠን ደግሞ 1.4 ቢሊዮን የአሜሪካ ዶላር እንደሆነ ተመልክቷል። እስካሁን እርዳታ ሲሰባሰብ የቆየውም ይህንኑ ታሳቢ በማድረግ ነው። በኢትዮጵያ መንግስትና በአጋሮቹ ተደረገ በተባለው ክለሳ ግን ማስተካከያ ተደርጓል። ተደርጓል ይህንኑ በተመለከተ መግለጫ ያወጣው የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽሕፈት ቤት የሚያስፈልገው የገንዘብ መጠን ከ1.4 ቢሊዮን ወደ 1.5 ቢሊዮን ከፍ ማለቱን አመልክቷል። ድጋፍ የሚያስፈልጋቸው እድሜያቸው ከ5 ዓመት በታች የሆነ ሕጻናት፣ ነፍሰ ጡርና የሚያጠቡ እናቶች ቁጥር ከ1.7 ሚሊዮን ወደ 2.5 ሚሊዮን ከፍ ማለቱ ከተጠቀሱት ምክንያቶች አንዱ ነው። በድርቁ ምክንያት ትምህርታቸውን ለሚያቋርጡ ታዳጊዎች የሚደረገውን ድጋፍ ለመቀጠል መታቀዱም ተጠቅሷል። እንደ መግለጫው 500 ሺህ የሚሆኑ ለሚሆኑ አባወራዎች የዘር አቅርቦት ለማከናወን እንደዚሁም ድርቁን ተቋቁመው ያለፉ እንስሳትን እንዲያገግሙ ለማድረግ የሚያስፈልገው የገንዘብ መጠንም ጨምሯል። የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር ከ10 ነጥብ 2 ሚሊዮን ከፍ ማለቱ ግን አልተጠቀሰም። በእርግጥ ስለዚህ ቁጥር ሌላ መረጃ የሚገኘው በሰኔ ወር መጨረሻ ከሚጠናቀቀው የበልግ ምርት ግምገማ በኋላ ነው። ያኔ የሰብአዊ እርዳታ ጥያቄ ሰነዱ በድጋሚ እንደሚከለስ በመግለጫው ተመልክቷል። የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን 10.2 ሚሊዮን ዜጎች ለመደገፍ ከሚያስፈልገው 1.4 ቢሊዮን የአሜሪካ ዶላር ውስጥ እስካሁን የተገኘው 54 ከመቶ መሆኑን የኢትዮጵያ መንግስት ሰሞኑን አስታውቋል። 46 ከመቶ ማለትም ከ700 ሚሊዮን ዶላር በላይ የሚሆነው ግን ገና እየተጠበቀ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ የኬንያ መንግስት ግዙፉን የዳዳብን የስደተኞች ካምፕ ለመዝጋት ባደረገው ውሳኔ ላይ ሊያነጋግሩት የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት ልኡካን ዛሬ በናይሮቢ የአንድ ቀን ጉብኝት አካሂደዋል። በውይይቱ የተደረሰበት የተባለ አዲስ እርምጃ አይኖር እንጂ ከአንደኛው አምባሳደር እንደተሰማው ግን ኬንያ ጥንቃቄ የጎደለው ግብታዊ እርምጃ አትወስድም። የጸጥታ ምክር ቤቱ ልኡካን በናይሮቢ ከኬንያ ፕሬዚደንት ኡሁሩ ኬንያታ ጋር ከተነጋገሩ በኋላ በመንግስታቱ ድርጅት ጽህፈት ቤት መግለጫ የሰጡ ሲሆን በድርጅቱ የብሪታንያ አምባሳደር ማቴው ራይክሮፍት ስለ ውይይቱ እንዲህ ሲሉ አስረድተዋል። ኬንያ ዓለም አቀፍ ግዴታዎቿን ማክበር የሚያስፈልጋት መሆኑን አስመልክተን ለኬንያ ፕሬዚዳንት እጅግ በጣም ጠንካራ መልእክት አስተላልፈንላቸዋል። እንደሚያከብሩም ፕሬዚዳንቱ በጣም ግልጽ ባለ መንገድ ቃል ገብተዋል። የብሪታንያው አምባሳደር አያይዘው የኬንያ ባለስልጣናት የያዙትን የጸጥታ ጥበቃ ስራ ምክር ቤቱ አንድ ሆኖ የሚገነዘብላቸው ነው ካሉ በኋላ ለመርዳትም ዝግጁነቱን ገልጸዋል። የጸጥታ ምክር ቤቱ መልእክተኞች ወደ ናይሮቢ የተጓዙት በሞቃዲሾ የሶማሊያን ፕሬዚደንት፣ ጠቅላይ ሚኒስትሩን፣ የካቢኔ አባላትና ሌሎችንም ካነጋገሩ በኋላ ነው። ሶማሊያ ለነሐሴ ወር የታቀደውን ምርጫ በወቅቱ ማካሄዷ ሽብርተኝነትን ለመዋጋት ለምታደርገው እርምጃ እጅጉን የሚጠቅማት መሆኑን ገልጸውላቸዋል። የሱዳኑ ፕሬዝዳንት ኦማር አልበሽር በኒውዮርክ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለመገኘት እንዲችሉ የኦባማ አስተዳደር ቪዛ ይሰጣቸዋል ብለን ተስፋ እናደርጋለን ሲሉ ተናገሩ። የፕሬዝዳንት በሺር በመስከረም ወር በሚካሄደው ጠቅላላ ጉባኤ ላይ እንዲገኙ በድርጅቱ ዋና ጸሐፊ ባንኪሙን ተጋብዘዋል ያሉት የሱዳኑ ማስታወቂያ ሚኒስትር አህመድ ቢላል ናቸው። ይህን ያሉት ዩናይትድ ስቴትስ የጉባኤው አስተናጋጅ ሀገር እንደመሆኗ የመግቢያ ፈቃድ የመስጠት ግዴታ አለባትም ብለዋል። በእርግጥም ከአሁን በፊት ቪዛ እንዲሰጣቸው አመልክተው ተከልክለዋል። አሁን ግን በዋና ጸሐፊው ስለተጋበዙ ዩናይትድ ስቴትስም የዓለም አቀፉ ድርጅት መቀመጫ እንደመሆኗ ልንከለከል አይገባም፣ ከሰጧቸውም ጉባኤው ላይ ይገኛሉ ሲሉ የማስታወቂያ ሚኒስትሩ አክለዋል። ሚስተር ባሽር ባለፈው ሳምንት በካምፓላ ዩጋንዳ፣ የዩጋንዳው ፕሬዚዳንት ዮሪ ሙሴቪኒ የአምስተኛ አመት የአምስተኛ ዙር ስልጣን ዘመን ቃለ መሀላ ስነ ስርዓት ላይ መገኘታቸውና የዩጋንዳው ፕሬዚዳንት የአለም አቀፉ ወንጀል ፍርድ ቤቱን ይህን የእርባና ቢሶች ጥርቅም አልፈልገውም ብለው ሲዘልፉ ዩናይት ስቴትስ ልዑካን በተቃውሞ ስነ ስርዓቱን ረግጦ መውጣታቸው ይታወሳል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ባለፈው ረቡዕ ሜዲተራኒያን ባህር ውስጥ ወድቆ ከተከሰከሰው የበረራ ቁጥር 804 የግብፅ አየር መንገድ አውሮፕላን አንዳንድ ስብርባሪዎች እንደተገኙ ግብጽ አስታውቃለች። አጭር የዜና ዘገባ አለ አዲሱ አበባ ያቀርባል። የግብፁ ጦር ኃይል ዋና አዛዥ ብርጌዴር ጄኔራል መሐመድ ሳሚር ሰይድ በዛሬው እለት በፌስቡክ ላይ ባሰፈሩት ቃል አንዳንድ የመንገደኞቹ የግል ንብረቶች እንደተገኙና የአውሮፕላኑ ስብርባሪዎችም ባሕሩ ባህሩ ላይ ተንሳፎ መታየታቸውን አመልክተዋል። አውሮፕላኑ ከራዳር እይታ ከተሰወረበት አካባቢ ጥቂት ፈቀቅ ብሎ በሚገኝ ስፍራ ደግሞ አንዳንድ የሰውነት ክፍሎች፣ ወንበሮችና ሻንጣዎች መገኘታቸውን የአቴንስ ግሪክ ባለሥልጣናት ተናግረዋል። 66 ሰዎችን አሳፍሮ ከፓሪስ ወደ ግብፅ ያመራ ከነበረውና ሜዲትሬንያን ባህር ውስጥ ከተከሰከሰው አውሮፕላን በሕይወት የተረፈ አለመኖሩ ቢታወቅም በአሁኑ ሰዓት ግን የሚካሄደው አሰሳና አስከሬን ፍለጋ እንደ ቀጠለ መሆኑ ታውቋል። ለአውሮፕላኑ መውደቅ ምክንያቱ እስካሁን በውል አልታወቀም። በምርመራው ለመራዳት በሚል በዛሬው ቀን ሦስት የፈረንሳይ መርማሪዎች ካይሮ ገብተዋል። ግብጽ ለምታካሄደው ምርመራ ይረዳ ዘንድ እገዛ እንደሚሰጥ የተናገሩት የዩናይትድ ስቴትሱ ውጭ ጉዳይ ምስል ጆን ኬሪ ለግብፁ አቻቸው ሳሜህ ሾክሬ ቃል እንደገቡት ምርመራው እስከሚጠናቀቅ ዩናይትድ ስቴትስ በቅርብ ሆና ትከታተላለች፣ አስፈላጊውን እርዳታም ታደርጋለች። በአውሮፕላኑ ፍለጋ ከራሷ ከግብፅ ሌላ ፈረንሳይ፣ ዩናይትድ ስቴትስና ግሪክ አሳሽ አውሮፕላኖችንና የባህር መርከቦችን አሰማርተዋል። ለአውሮፕላኑ መከስከስ ምክንያቱ ሽብርተኛነት ነው ተብሎ በሰፊው የተሰራጨውን አስተያየት በተለይም የፈረንሳይ ውጭ ጉዳይ ሚኒስትር አይቀበሉትም። የግብፁ አቪዬሽን ሚኒስትር ሸሪፍ ፋቲ በበኩላቸው ለአደጋው ከቴክኒካዊ ብልሽት የበለጠ ሽብርተኛነት የጎላውን ቦታ ይይዛል ይሉና አደጋው የደረሰው በሆነ ተንኮል ወይም አሻጥር መሆኑ ከተረጋገጠ ይህ አውሮፕላን የተነሳው ከግብፅ ሳይሆን ከፈረንሳይ መሆኑም ሊጤን ይገባዋል ይላሉ። ለሟቾች ዛሬ አርብ በካይሮ ሱልታን ሁሴን መስጊድ ጸሎትና ተምሳሌታዊ የቀብር ስነ ስርዓት መከናወኑ ታውቋል። በመጨረሻም ኢራቅ ውስጥ የመንግስት ተቃዋሚ ሰልፈኞች የመንግስቱ መቀመጫ በሆነች ባግዳድ እና በርካታ የውጭ ሀገር ኤምባሲዎች ያሉበትን ዓለም አቀፍ ቀበሌ ጥሰው እንደገቡ ተነግሯል። ግሪን ዞን ወይም አረንጓዴው ቀጣና ተብሎ በስፋት የሚታወቀውንና በጸጥታ ኃይሎች የሚጠበቀውን አካባቢ ብዙ መቶ ሺህ የተቃውሞ ሰልፎች ከበው መሰባሰባቸውን የቪኦኤዋ ሻረን ቢን ዘግባለች። ታህሪር አደባባይን ከግሪን ዞን በሚያገናኘው ድልድይ ስታቋርጥ ፍንዳታና የከባድ መሳሪያ ተኩስ እንደሰማች ማመልክታለች። አብዛኛው ተኩስ በጸጥታ ኃይሎች ከሚጠበቀው አካባቢ ከውስጥ የተኮስ እንደነበረ ነው የገለጸችው። የቆሰሉ ተቃዋሚ ሰልፈኞች ወደ ድልድዩ ሲሮጡ መመልከቷንና ብዛት ያላቸው ወጣት ተቃዋሚዎች በተኩሷ አቅጣጫ ወደ ጠቅላይ ሚኒስትሩ ሃይደር አል አባዲ ጽህፈት ቤት እየሮጡ አባዲን እንደምንገለው ነው ሲሉ መስማቷን ነው የገለጸችው። ወደ አስራ አምስት የሚሆኑ አምቡላንሶች ወደ ተቃውሞ አካባቢ ሲጓዙ ተስተውሏል። በሰው ላይ ስለደረሰ ጉዳት ግን የተገኘ መረጃ የለም። ባግዳድ የሚገኘው የዩናይትድ ስቴትስ ኤምባሲ አንድ የቀውስ ጉዳይ ቢሮ ባለስልጣን የሆኑ የተቃውሞ ሰልፈኞቹ የትጋ እንደሆኑ ለማረጋገጥ እንዳልቻሉ ከተናገሩ በኋላ አንድ ሁኔታ ተከስቷል ላውራ አልችልም እንዳሉ ቪኦኤ ጠቅሷል። በባግዳድ ተቀማጭ የሆኑ የጸረ እስልምና መንግስት ህብረቱ ቃል አቀባይ አሜሪካዊው ኮሎኔል ስቲቨን ዋረን ግን ደህናንን ያው እንዳለፈው ነው ሁኔታው ማለታቸውን የተጠቀሰው እኛን የሚፈልጉ አይመስልም ማለታቸውም ታውቋል። የሺያዎች መሪው የሞቅታዳ አልሳድር ተከታዮች አባዲ ከስልጣን ወርደው አዲስ የቴክኖሎጂ አዋቂዎችን የያዘ ካቢኔ እንዲቋቋም ሲጠይቁ ቆይተዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታየ ነን። የአርብ ምሽት ልዩ ልዩ ዝግጅቶች፣ ዘገባዎችንና በርከት ያሉ ቅንብሮችን እናሰማችኋለን። ወደ ቀዳሚው የዕለቱ አብይ ርዕስ ከመሻገራችን አስቀድሞ ግን ቆየት ብለው ከሚቀርቡት ዘገባዎች አንዱ እናሰማችሁ። እንደዚህ አይነት የመብት ማስጠበቅን ጉዳዮች በምናነሳበት ጊዜ አብዛኛውን ጊዜ ሰው የሚያገናኘው ከፖለቲካ አሰራር ጋር በሚመጡ ሁናቴዎች በመለከተ የሚተላለፉ ሰዎች በሚመለከት የሚነሱት ሁኔታዎች ላይ ነው እና በአብዛኛው መልኩ ህገ መንግስቱ የዜጎችን መብት ያስጠብቃል። ትልቁ ጉዳይ ተግባር ላይ ስትመጣ በሀገሪቱ መብት የሚባል ነገር ከናካቶ የተፈጠረ ያለም አይመስልህም። እዛ ጋር ነው ክርክሮ ያለው እንጂ ማአት ህጎች አሉን፣ ፊት ግን የለንም። የቀደሙት አቶ ጸጋ ያረፈ ከፊላደልፊያ ከተማ ከዚሁ ከዩናይት ስቴትስ። እርሳቸውን ተከትሎ የሰማችኋቸው ደግሞ አቶ እስራኤል ፈይሳ ከካልጋሪ ካናዳ ናቸው። በኢትዮጵያ የፍትህ ሥርዓትና ህጎች ከቅርብ ጊዜው ድንገቶች አንጻር ይከራከራሉ። በሁለተኛው አጋማሽ በእሰጥ አገባ ጠብቋቸው አሁን በስርጭታችን ጊዜ ሰሌዳ መሠረት ቀዳሚው የዕለቱ አብይ ርዕስ ነው። በአዲስ አበባ ከተማ ቦሌ ቡልቡላ ወረዳ ወረዳ 12 ቀበሌ ገበሬ ማህበር ልዩ ስሙ ወረገኑ በተሰኘ አካባቢ ህገ ወጥ ናቸው የተባሉ ቤቶች እንዲፈርሱ መደረጋቸውን ነዋሪዎች ተናግረዋል። ከጸጥታ ኃይሎች ጋር በተፈጠረ ግጭት በሰው ህይወት ላይ ጉዳት መድረሱንም ያስረዳሉ። መንግስት በጉዳዩ ላይ ምንም አይነት መግለጫ አልሰጠም። መለስካቸው አመሃ ተከታዩን አስተላልፏል። የአካባቢው ነዋሪዎች የሆኑና ለደህንነታቸው በመፍራት ስማቸው ይፋ እንዳይደረግ አጥብቀው የጠየቁ ምንጮች ለቪኦኤ ማምሻውን በስልክ እንዳስረዱት በቦሌ ቡልቡላ ወረገኑ በተባለው ስፍራ ህገ ወጥ ግንባታዎች ናቸው የተባሉ ቤቶችን ማፍረስ የተጀመረው ግንቦት 10 ቀን 2008 ዓ.ም ነው። ስለ ድምፁ ጥራት አበክረን ይቅርታ እየጠየቅን የአይን ምስክሮች ነን ያሉንን የአካባቢው ነዋሪዎች የሚሉትን እናድምጥ።

አምቡላንስ ራሱ በአይኔ በብረት ያየሁት አስር አምቡላንስ በረቡለት ብቻ አስር አምቡላንስ ቁጥለኛ ወደ ሆስፒታል ሲሄዳ ይቻሉ ተሰርተዋል። እስከ ዛሬ ድረስ ርሶ አሁን በግምት በቀላሉ ወደ ነው ወደ ሆስፒታል አምቡላንስ ቢሄር ነው የሚያዩት፣ የሚታየው በርቀት እንጂ አያስቀምም፣ አያስቀምም ይገበድቡናል። አንድ ሰው ከዛ ካለ ይገበድባል። ሲ አካባቢ መጥር መስራችበት ብዙ ኃይል መከላከያ አየር ወለድ ነው የተመጣው። አየር ወለድ መጥቶ ነው ይህን ነገር ያደረገው። የቻለ ወታደር የመጣበት ምክንያት ህዝቡ አልነሳም ብሎ ስላለ ነው። ምንድን ነው ህዝቡ ምንድነ ያለው? ህዝቡ ምንድነ ያለው? እኛ አንነሳም አንልም

እረ ሁለታ እየቶች ያፈርሷለ። ትናንትና እና ዛሬ ደግሞ በአጠቃላይ መደዳ አሁን እንዲያውም ሊኮፕተር እነዚህ የፈረሱ የሚባሉ አንድ ላይ ሆኖ ነው የሚመለከተው። እንዴት ነው ሁኔታው? እንዴት ነው? ለመንግስት ባለስልጣናት የቀረበ ጥያቄ የለም። ብንጠይቀውም፣ አልቻለም። በየት በኩል ነው የምንጠይቀው? ሊጠይቁ የሄዱትም እየታሰሩ ናቸው። ማረሚያ ቤት ናቸው የታሰሩ ሰዎች አሉ። እየታሰሩ ሰዎች። ስንት ሰዎች ይሆናሉ? ከመቶ አምሳ በላይ ሰው ታስሯል። ሌላውን የአካባቢው ነዋሪ ነኝ ያሉኝን ደግሞ መጀመሪያ ያቀረብኩላቸው ጥያቄ

በአካል ለመያታ ብቻ ሆስፒታል እየገባ የተባለ ግን ነበረ። በአስግር ቦታ ጥይት በጣም ሩብታ ነበረ ነበረ ማለት ነው። አዎ ተኩታል። የሌላ ወረዳ ሁሉ ይሰማ ያው ይሰማ ማለት በጣም ይሰማ ነበረ። በጣም ከቶ ምንድን ነው በእናንተ እየተተኮሰ ነው ነው ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከመንግስት በጉዳዩ ላይ ይፋ የተደረገ መግለጫ የለም። ወደ ስፍራው የሄዱ ጋዜጠኞችም በፀጥታ ኃይሎች ስለተከለከሉ ለመድረስ እንዳልተቻለ ተመልክተናል። በመንግስት ወገን ያለውን ምልከታ ተከታትለን ለማቅረብ የምናደርገውን ጥረት እንቀጥላለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አመሀን ለዘገባው እናመሰግናለን። አድማጮች፣ ለድምፁ ጥራት መጓደል ይቅርታ እንጠይቃለን። የኢትዮጵያ መንግስት በጸረ ሽብር ሕጉ በአገር ውስጥ ፖለቲካው ላይ ጥብቅ ቁጥጥር ለማድረግ እየተጠቀመበት ነው የሚል ክስ ሲቀርብበት አራት ዓመታት ተቆጠረ ትረናለች ማርታ ቫንደርሆፍ ከአዲስ አበባ ባደረሰችን ዘገባ አሁንም ደግሞ የኢንተርኔት ድረገጽ አምደኞችና ፖለቲከኞች ሀሳብን የመግለጽ ነጻነትን የበለጠ ስጋት ላይ የሚጥል አዲስ የኮምፒውተር ረቂቅ አዋጅ ወጥቷል። ዘገባውን ነው ጽዮን ግርማ ይዛ ቀርባለች። በሚያዝያ ወር 2008 ዓመተ ምህረት ለህዝብ ተወካዮች ምክር ቤት የቀረበው የኮምፒውተር ወንጀል ረቂቅ አዋጅ እየተተቸ ከሚገኝበት ነገር አንዱ ሀሳባቸውንና የግል አመለካከታቸውን በኢንተርኔት አማካኝነት የሚገልጹ ግለሰቦችን የኢትዮጵያ መንግስት አስሮ የሚቀጣበት አንቀጽ ማካተቱ ነው። ዳንኤል ብርሃኔ በኢትዮጵያ የሚገኝ የኢንተርኔት አምደኛ ነው። የራሱ ድረገጽም አለው። አዲሱ የኮምፒውተር ወንጀል ረቂቅ አዋጅ ሀሳቡን በኢንተርኔት አማካኝነት በሚገልጽ በማንኛውም ግለሰብ ላይ ተግባራዊ ሊደረግ የሚችል አዋጅ ነው ብሎ ያምናል። ዚስ ኮምፒውተር ክራይም ፕሮክላሜሽን ይሄ የኮምፒውተር ወንጀል ረቂቅ አዋጅ በወንጀለኛ መቅጫ ሕጉም ሆነ በመገናኛ ብዙሃን ሕጉ የተሰጡንን መብቶች የሚነሳ ነው። እስካሁን ካሉት ሕጎች ሁሉ የበለጠ ከልካይ ነው። በአንድ አረፍተ ነገር ብቻ ይከለክልሃል። የኮምፒውተር ወንጀል ረቂቅ አዋጁ በአብዛኛው ትኩረት የሚያደርገው በኢንተርኔት አማካኝነት በሚፈጸሙ ወንጀሎች ላይ ነው። ነገር ግን አንድ ሰው በኢንተርኔቱና በኮምፒውተሩ አማካኝነት ወንጀል ፈጽሟል ብቻ ሳይሆን ወንጀል ተፈጽሞበታል ተብሎ ከተገመተ ያለምንም ፍርድ ቤት ፈቃድና ትእዛዝ ብሔራዊ ደህንነት ኮምፒውተሩን በአካል ሳይነካ እንዲመረምር ስልጣን የሚሰጠው አንቀጽ በረቂቅ ውስጥ ተካቷል። በኢትዮጵያ ፍትህ ሚኒስቴር ዳይሬክተር የሆኑት አቶ በላይሁን ይርጉ ረቂቅ አዋጁ ሀሳባቸውን በኢንተርኔት በነፃነት ከሚገልጹ ሰዎች ጋር ምንም ግንኙነት የለውም ይላሉ። explaining his opinions or his view, he will not be liable for crime. But አንድ ሰው የራሱን ሀሳብና አመለካከት ከገለጸ ብቻ በወንጀል ተጠያቂ አይሆንም። የዚህ ሕግ ዋና ዓላማ ግን ሰዎች ከስም ማጥፋት ጋር በተያያዘ ለድርጊታቸው የሚኖራቸው ዓላማ ላይ ነው። ዋነኛው ዓላማቸውና ገባቸው ስም ማጥፋት ከሆነም ተጠያቂ ይሆናሉ። ምክንያቱም ስም ማጥፋት ወንጀል ስለሆነ። ኢትዮጵያ ጋዜጠኞችንና በኢንተርኔት አማካኝነት ሀሳባቸውን የሚገልጹ ጸሐፊዎችን በማሰቃየት በማሰርና ረጅም ዓመታት እስር በመፍረድ በተደጋጋሚ ትወቀሳለች። በዚህ ሰለባ ከሆኑት አስራ ስምንት ዓመታት እስር ተፈርዶበት እስር ቤት የሚገኘው ጋዜጠኛ እስክንድር ነጋ አንዱ ነው። እንዲሁም የዞን ዘጠኝ ጦማሪያንና ጋዜጠኞች ከአንድ አመት በላይ በእስር ቤት ማሳለፋቸው ሌላው ተጠቃሽ ጉዳይ ነው። የተቀናቃኝ የፖለቲካ ፓርቲ ህዝብ ግንኙነት የነበረው አቶ ዮናታን ተስፋዬ ፌስቡክ ገጹ ላይ ባሰፈረው አስተያየት አማካኝነት ከታሰረ ስድስት ወራት ተቆጥሯል። ሀበን ፈቃዱ የሰብአዊ መብት ተሟጋች ድርጅት በሆነው አምነስቲ ኢንተርናሽናል ሰራተኛ ነች። የኢትዮጵያ መንግስት በጸረ ሽብር ህጉን በአገር ውስጥ ፖለቲካው ላይ ጥብቅ ቁጥጥር ለማድረግ እየተጠቀመበት ነው ትላለች። የአቶ ዮናታንንም ጉዳይ በምሳሌነት ታነሳለች። በዮናታን ክስ ላይ የቀረቡት ማስረጃዎች በጣም አሳሳቢና መንግስት አንድን ግለሰብ በማህበራዊ ድረገጾች ላይ በሚጽፋቸው ነገሮች ላይ ተመስርቶ እንዲያስር የሚፈቅድ ነው። ዮናታን የታሰረው በጸረ ሽብር ሕጉ አማካይነት ነው። ምን አይነት ማስረጃ እንደሚቀርብበት እንኳን ሳያውቅ ነው ፍርድ ቤት የቀረበው። ይሄ የኮምፒውተር ወንጀል ረቂቅ አዋጅ በሚቀጥለው ሳምንት ተግባራዊ ይደረጋል ተብሏል። ወደ የሚቀጥለው የመጽሔት ክፍለ ጊዜ ዘገባ ስናልፍ በፌስቡክ ምክንያት በርካታ ሶማሊያውያን የኖርዌይ ዜግነታቸውን ተነጠቁ። ከረጅም ዓመታት በፊት በፖለቲካ ምክንያት በሶማሊያ መኖር እንዳልቻሉ በመግለጽ በኖርዌይ ያቀረቡት የጥገኝነት ጥያቄ ተቀባይነት አግኝቶ የመኖሪያ ፈቃድና ዜግነት ተሰጥቷቸው የነበሩ ወደ አንድ መቶ የሚጠጉ ሶማሊያውያን የኖርዌይ ዜግነታቸውን እንደተነጠቁ ነው ይህ ዘገባ የሚያወሳው። አንዳንዶቹ የመኖሪያ ፈቃዳቸው እንዳይታደስ ተከልክለዋል። ከሀገር እንዲወጡ ደብዳቤ የደረሳቸውም አሉ። ለዚህ ሁሉ የዳረጋቸው ደግሞ በፌስቡክ ገጻቸው ላይ ስለራሳቸው ራሳቸው የሚያወጡት መረጃ ጥገኝነት ካቀረቡበት የጥገኝነት ማመልከቻ ካቀረቡበት ታሪካቸው ጋር ስለማይመሳሰል ነው። የኖርዌይ መንግስት አንዳንዶቹ እንዲያውም ከጎረቤት ሀገር የመጡ እንጂ ሶማሊያውያን አይደሉም ነው የሚለው። የአሜሪካ ድምጽ የሶማሊኛ ቋንቋ ክፍል ያጠናቀረው ዘገባ አለ። ጽዮን ግርማ ይዛለች። ከ1992 ዓ ም እስከ 2000 ባለው ጊዜ በተለያየ መንገድ ኖርዌይ ገብተው የፖለቲካ ጥገኝነት ጥያቄ አቅርበው የነበሩ ወደ 100 የሚጠጉ ሶማሊያውያን ናቸው በኖርዌይ ያገኙትን ዜግነት የተነጠቁት የመኖሪያ ፈቃድ እንዳይታደስላቸውም እግድ የተጣለባቸው በኖርዌይ ኦስሎ ከተማ ምክር ቤት ተመራጭ የሆኑት አቶ በሻህ ሙሴ መሐመድ ለአሜሪካ ድምጽ እንደተናገሩት ግለሰቦቹ ለኖርዌይ መንግስት ያቀረቡት የጥገኝነት ጥያቄ ሶማሊያ ውስጥ በተፈጠረው አለመረጋጋት መኖር ባለመቻላቸው መሰደዳቸውን በማስረዳት ነው። ይህ ጥያቄያቸውም ተቀባይነት አግኝቶ አንዳንዶቹ ዜግነታቸውን ካገኙ አስራ ስድስት አመታት አስቆጥረዋል። አንዳንዶቹ ደግሞ የመኖሪያ ፈቃድ አግኝተው ኑሯቸውን ቀጥለዋል። የኖርዌይ የፍልሰት ጉዳዮች መስሪያ ቤት እነዚህ ዜጎች የዜግነቱንም ሆነ የመኖሪያ ፈቃዱን ያገኙት በሀሰት ላይ በተመሰረተ መረጃና ማስረጃ ነው የሚል ጥቆማ ስለደረሰው ለሁለት አመት ምርመራ አድርጊያለሁ ማለቱን አቶ በሻክ ሙሴ ይናገራሉ። ዋሐ ሎጎ ኤደይነየ ፌስቡክ የኖርዌይ መንግሥት መረጃዎቹን አሰባሰብኩ ካለባቸው መንገዶች አንዱ የሰዎቹ የፌስቡክ ገጾች ናቸው። መንግሥቱ የአብዛኞቹን የፌስቡክ ገጾች ሲመረምር ግለሰቦቹ የጥገኝነት ጥያቄያቸውን አቅርበው በነበረ ወቅት የሰጡት መረጃና ስለ ራሳቸው አሁን የሚለጥፉት መረጃ የተለያየ ሆኖ እንዳገኘውና ይህንንም መሠረት አድርጎ ተጨማሪ ማጣራት ሲያደርግ ዋሽተዋል ብሎ በማመኑ ዜግነታቸውን እንደነጠቃቸው አስታውቋል። አቶ በሻያ ይዘው የኖርዌይ የፍልሰት ጉዳዮች መስሪያ ቤት አገኘሁት ባለው የምርመራ ውጤት አንዳንዶቹ ሶማሊያውያንን ከሞቃዲሾን የመጣ ነው ብለው ጥገኝነት ጠይቀው ፌስቡካቸው ላይ የጅቡቲና የሌሎች ጎረቤት ሀገር ዜጎች መሆናቸውን የሚያሳይ ፎቶግራፍና ቪዲዮ ለጥፈዋል። ከጓደኞቻቸውና ቤተሰቦቻቸው ጋር የተነሷቸው ፎቶዎች፣ የሚለዋወጧቸው መልእክቶች ፈጽሞ ካቀረቡት ታሪክ ጋር እንደማሄድ ተነግሯል። አንዳንዶቹ ደግሞ መኖር አልቻልንም ወዳሉት አገር ተመልሰው መሄዳቸውን፣ ቤትና የንግድ ቤት መስራታቸውን የሚያሳዩ ምስሎችና አስተያየቶች ማስፈራቸው የኖርዌይ የፍልሰት ጉዳዮች መስሪያ ቤቱ ደርሼበታለሁ ይላል። ለመስሪያ ቤቱ ይህንኑ በፌስቡክ ላይ የሰፈረው መረጃ ተከትሎ ምርመራ ሲያደርግ አንዳንዶቹ በጭራሽ ሶማሌኛ ቋንቋ መናገር የማይችሉ ሶማሊያ ከምትባለው አገር ጋር ምንም ግንኙነት የሌላቸው የጎረቤት አገር ዜጎች ናቸው። አንዳንዶቹ ደግሞ ከሌላ ሶማሌኛ ቋንቋ ተናጋሪ ከሆኑ ጎረቤት አገራት የመጡ ናቸው። ለዚህ ደግሞ ያደረጓቸው የመልእክት ልውውጦችና ወደ ቤተሰቦቻቸው የላኩት ገንዘብ በማስረጃ ተያይዞባቸዋል። ለዚህ ያደረሳቸው ደግሞ በፌስቡክ ገጾቻቸው ላይ ያሰፈሩት ነው ተብሏል። አሁን አሁን አንዳንድ አገራት እንደ ፌስቡክ ባሉ ማህበራዊ ድረ ገጾች ላይ የሚወጡ ታሪኮችን እንደ የጀርባ ታሪክ ማጣሪያ መንገድ እየተጠቀሙበት ይገኛሉ። የዩናይትድ ስቴትስ የሰራተኛ አስተዳደር ጉዳዮች ቢሮ የተቀጣሪ ሰራተኞችን የደህንነት ዳራ ፍተሻ ለማጥራት አዲስ የጀመረውን በድረ ገጹ ላይ እንዲያስፍሯል። የሰራተኛ ጉዳዮች አስተዳደር ቢሮው ለደህንነት የዳራ ፍተሻ ጉዳይ ለሕዝብ ክፍት የሆኑ ማኅበራዊ መገናኛዎች ላይ የወጡ መረጃዎችን በቀጥታ እየገባ መፈተሽ የሚችል አነስተኛ የሙከራ መርሃ ግብር እያዘጋጀ ነው። አቶ በሻህ ሙሴ በማጠቃለያቸው የኖርዌይ ፍልሰተኛ ጉዳዮች መስሪያ ቤት ሌላ እያጣራቸው የሚገኙ ሰዎች እንዳሉ ገልጸው በዚህ ምክንያት ብቻ የኖርዌይ ዜግነታቸውን መነጠቃቸው የመኖሪያ ፍቃዳቸው እንዳይታደስ መከልከሉና ወደ የሀገራቸው ይመለሳሉ መባሉን በመቃወም ፊርማ አሰባስበው አቤቱታቸውን ሊያቀርቡ ነው ብለዋል። እናመሰግናለን አድማጮች። የዕለቱን አብይ ርዕስ እና ዘገባዎችን ተከታተላችሁ። በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው ስልክ መስመር 202205 9942 የውስጥ መስመር 14 ከደረሱን የእናንተ አስተያየቶች ለሰዓቱ ጥቂቱን እንስማ። ያው ህዝባችን በረሃብ አለንጋ እየተገረሰ ነው አሁን ደግሞ የተሳሳተ መረጃን በመስጠት ምስልህን አስደግፎ መዘገብ ምን ይሉታል ግመል ሰርቆ አጎንብሶን በለ ይሆን ለማንኛውም ህዝብን አታታሉ ይልቅስ እውነትን ለመናገርና ህዝቡ ትክክለኛውን እንዲያውቅ ሚዲያውም በሀቅ ተጠቀሙበት በሉልኝ ቸሪቅ ጠመን የዘወትር አድማጫችሁ አንክቴን እንከስቢደን ጠናስልኝ አሜሪካ ሬዲዮ ሰራተኞች እና አድማጮች እንደምናላችሁ። ሰጥ አገባን በጣም ወድጀዋለሁ። በጣም ፕሮግራማችሁ እኔ ሁሉም ቢሆኑ በጣም ደስ ይሉኛም፣ በተለይ ደግሞ ሰጥ አገባ በጣም ይጥመኛል። እና ባለፈው ያደረጉት ሁለቱ ሰዎቹ ሰጣ ገባ በጣም ደስ የሚል ነበር። በጣም ጥሩ የሆነ አስተያየት ነው። አንዱ ወገን ያልወገነ ትክክለኛ ሙያዊ የሆነ አስተያየት ነው እና የቀረበው በጣም ላመሰግናቸው ወዳሉ እንደ እንደዚህ ያሉት ሰዎች ሙያ የሆነ አስተያየት የሚሰጡ የሚቀርቡ ጥሩ ነው። በተረፈ የፖለቲካ ፓርቲዎች ግን አሁንም ብዙ ችግር ያላቸው መሆኑ እናያለን እና ያው በአፍሪካ ያለ ችግር ነው። ፖለቲካ ውሸትም ይወዳል አንዳንድ ጊዜም ደግሞ ጥሩ ነገር ይወዳና ስለዚህ እንደዚህ መሆን አለብን። በጥላቻና በመጥፎ ነገር የተሞላ መሆን ያለበት ማመሰግን አለ። ቪኦኤዎች እንደምን አላችሁ? ይሄ መልእክቴ ለመጀመሪያ ጊዜ ነው ማስቀምጠው እንደምታስተላለፉልኝ ተስፋ አደርጋለሁ። ሰሞኑን ተገኘ የተባለው በኢትዮጵያ ቴሌቪዥን የተላለፈው የመሳሪያ ተማረከ የተባለው የመሳሪያም ሆነ የተማረኩ የተባሉት ሰዎች ሁኔታ በጣም በሚያሳዝን ሁኔታ ውሸት መሆኑ ሲጋለጥ ሰው ብዙ ሰው እንዳዘነ ተናግሯል እኔ ግን ይህንን የማይበት መንገድ በተለየ መንገድ ነው ይሄ የሚያሳየው ምንድን ነው የኢህአዴግ መንግስት ማለት ወይም የወያኔ መንግስት ሊሆን ይችላል ለህዝቡ ያለውን ከባድ ንቀት ነው የሚያሳየው አንዳንዴ ውሸትም ሲዋሽ እውነት የሚመስል ውሸት መዋሸትም እውነት እንኳን እንዲመስል ምንም ያህል ኤፈርት ማውጣት የማይፈልጉበት ደረጃ ደርሰዋል ማለት ነው ዋሻ የተባለውን ቦታ ሄዶ ፎቶግራፍ ዋንሻ ስነ ስለው እኮ ማቅረብ ይችላሉ እውነት የሚመስል ውሸት መዋሸትም አንድ ነገር የዛን ያህል ኤፈርት እንኳን ለህዝቡ ማውጣት እንደማይፈልጉ ነው የሚያሳየው ወይ የሰውን ህሊና ማለት ሰው ያውቃል ብለውም አይገምቱም። የመጀመሪያ ደረጃ የሰው ማስተሳሰብ ዝቅተኛ አድርገው ነው የሚገምቱት። ሁለተኛ ደግሞ እውነትም መሰለ ዋሸንም አልዋሸንም ምንም አይነት ስሜት ለህዝቡ ምንም አይመጣም አይነት ነገር ስሜት እንዳላቸው ነው የተረዳ እና ለህዝቡ ምን ያህል ንቀት እንዳላቸው ነው ከዚህ ነገር የተረዳሁት። በጣም ያሳዝናል። ይህንን ለማለት ነው። እንደምታስተላልፉ ልኛም ተስፋ አደርጋለሁ። አመሰግናለሁ። ሱራፌል ነኝ ከሂውስተን ቴክሳስ። አስተያየት የላካችሁልንን አድማጮቻችንን እጅጉን እናመሰግናለን። ሌሎቻችሁም እንዲሁ እንድትልኩልን እንጋብዛለን። ቴሌፎን ቁጥሩን ለማስታወስ 2022059942 የውስጥ መስመር 14 ነው። ኢሜል ነው የሚሻለኝ ለምትሉ ደግሞ ሆን አት ቪኦኤ ኒውስ ዳት ካም ብላችሁ ብትልኩልን ይደርሰናል። በነገራችን ላይ ብዙ አስተያየቶች ነበረ ከእናንተ ከአድማጮቻችን እየደረሱን የአስተያየት ሰጪዎች ሙሉ ስም ባለመገለጹ ወይም ደግሞ እኛ ካስተላለፍናቸው ፕሮግራሞች ጋር የማይዛመዱ በመሆናቸው ልንጠቀምባቸው ወይም መልሰን ለአድማጭ ጆሮ ልናደርስ አልቻልንም። ከተመደበላችሁ ሁለት ደቂቃም አታሳልፉ ባካችሁ ይላል የዝግጅት ክፍላችን። ወደፊትም እነዚህን መመሪያዎች ካልተከተላችሁ አስተያየቶቻችሁ ለአየር የማይበቁበት እድል ስለሚኖር እነዚህ መመሪያዎች እንድትከተሉ እናሳስባለን። ባስተላለፍናቸው ዝግጅቶች ዙሪያ ስማችሁን አክላችሁ ከሁለት ደቂቃ ሳታሳልፉ ላኩልን ስንል ከአክብሮት ጋር እንጠይቃለን። አሁን ወደ ቀሪዎቹ ዝግጅቶች ከማለፋችን በፊት አንድ ሙዚቃ እንጋብዛችኋለን። ቆየት ካሉ የሙሉ ቀን መለሰ ዜማዎች አንዱን ይዘናል። አንችን መሳይ ቆንጆ ሰጠኝን ማውዳዴን ወደድኩት ያንቺ ያረገኝ በኔ ያረገሽ ማውዳዴን ወደድኩት ሳስብ ሳንሰላስል ቆየው ከወሰኑት! ፀጉርሽ ጀመሮ ሀርከ መሰለው ከፀጉርሽ ጀመሮ እንከን የሌለብሽ ውብ ነሽ በተፈጥሮ። ትኩስ የፈነዳው ጽጌረዳ ከንፈር ትኩስ የፈነዳው ጽጌረዳ ከንፈር እስኪ አፍ ያውጣና ውበት አይ የሐረር መንደሪን የመስከረ ማደይ የሐረር መንደሪን የመስከረ ማደይ የሞጆ ብርቱካን የነሐሴ

መውደዴን ወደድኩት ቆየት ካሉ የሙሉ ቀን መለሰ ዜማዎች መካከል አንዱ ነው። እናመሰግናለን። የተከበራችሁ አድማጮች ወደ ሁለተኛው አጋማሽ እንሻገርና ከእናንተ ጋር እስከ አራት ሰዓት ድረስ እንቆያለን። አብራችሁን እንድዘልቁ ከአክብሮት ጋር እንጠይቃለን። ኢህአዴግ ሙሉ በሙሉ ማሸነፉ በተገለጸበት የ2007ቱ ምርጫ የፓርላማ ወንበራቸውን ያጡት ብቸኛ የግል ተወካይ ዶክተር አሸብር ወልደ ጊዮርጊስ በፓን አፍሪካ ፓርላማ ግን በሌላ ኃላፊነት እንዲቀጥሉ ተሹመዋል። የአፍሪካ ህብረት የህግ አውጪ አካል የሆነው ይህ ፓርላማ የሀገራቸውን ፓርላማ ወክለው መምጣት ያልቻሉትን ዶክተር አሸብርን የክብር ምክትል ፕሬዝደንት ሲል ነው የሰየማቸው። ወደ ፓን አፍሪካን ፓርላማ የሚላኩ የአፍሪካ ሀገሮች ተወካዮች የፖለቲካ አመለካከቱን ብዝሃነት እንዲሁም የፖለቲካ ፓርቲዎቹ ውክልና ማንጸባረቅ እንዳለበት በመመስረቻ ሰነዱ ተመልክቷል። መቶ በመቶ በአንድ ፓርቲ የተያዘ የኢትዮጵያ ፓርላማ ይህንን ማድረግ ባይችልም አንድ የግል እጩ ግን በአህጉራዊው ፓርላማ በኃላፊነት ይቀጥላሉ ማለት ነው። እስክንድር ፍሬው ነው ዶክተር አሸብር ወልደ ጊዮርጊስን ያወያያቸው። በጣም አመሰግናለሁ ስለ ጊዜዎት ዶክተር አሸብር ወልደ ጊዮርጊስ፣ የፓን አፍሪካ ፓርላማ አባል እንደዚሁም ምክትል ፕሬዚዳንት። ከኢትዮጵያ ፓርላማ ወጡ ሲባል በአፍሪካ ፓርላማ ሹመት እንዳገኙ እየተነገረ ነው። ዶክተር አሸብር እስቲ ከዚህ ቀጥሉና ያብራሩልኝ ምንድን ነው የተወሰነው? ው እንግዲህ እንደሚታወቀው ባለፈው ሁለት ሺህ ሰባት በተደረገው ምርጫ አጋጣሚ ሆኖ ተመልሼ ፓርላማ መግባት አልቻልኩም። በዚያው ደግሞ የአፍሪካ ፓርላማ እንግዲህ ሀገር ሄዳ ካልተመረጥክና ውክና በሀገር ካላገኘ ያው መቀጠል አትችልም። የአፍሪካ ፓርላማ ደግሞ ያው ኮንቲኔንቱ ትልቅ ፓርላማ ነው። ሕግ አውጭ ስልጣን ይሰጠው ፓርላማ ነው። በዚያው እኔ ብቸኛ ሰው ነበርኩ። በኢትዮጵያ ወደ አፍሪካ ፓርላማ ፓንአፍሪካ ፓርላማ ቢሮ በተቀዳሚ ምክትል ፕሬዚደንትነት ደረጃ የገባሁት እና እሱን ያው መቀጠል ስለማልችል ለማስረከብ ነ ነበረ በአሁኑ ግንቦት ነው። ግንቦት ሄድኩኝ። ስለዚህ በግንቦት ወር አዎ። ባይተኛው ብዙ ሀገራት ሞሽን አቅርበው ነበረ። ያው የአፍሪካ ፓርላማ ላይ ዶክተር አሸብር ብዙ አስተባባሪያችን ነበር። ጥሩ መሪያችን ነበር። በጥሩ የላፍነት ስሜት ምንም ፈልፍለት በሆነ ሁኔታ ኮንቲነንቱን ያገለገለ ነው። እንደዚሁም ደግሞ ብዙ ሚሽኖች ላይ በመሳተፍ ውጤታማ ነበረ። ጥሩ የመሪነት ብቃትን ነበረው ዩኒፋይርም ነበረ እና የተለያዩ የተሰማቸውን ጉዳይ ጠቅሰው ነበረ። ከአምስት ሀገራት ሞሽን ቀርቦ የነበረው እና በእውነት በጣም ነው ሰርፕራይዝ ቢሆንኩት ያ ሞሽን እንዳለ ሁኖ ይ ሞሽን ለኦክቶበር የሚጠብቁ ነው። ግን በዋናነት ጉባኤው ዶክተር አሸብረ ወልደ ጊዮርጊስ የፓን አፍሪካ ፓርላማ ተቀዳሚ ምክትል ፕሬዚደንት ሆኖ በክብር እንዲቀጥል ከመምሩ ማረጎች ከመምሩ ክብሩ ይቀጥል የምል ነው ጉባኤ የወሰነው እና ግን በጣም ለእኔ እራሱ ሰርፕራይዝ ያደረገኝ ነገር ነው። ምክንያቱም ከኢትዮጵያ ውክልና ካላገኘው እዛ መቀጠል አልችልም። ግን እነሱ የክብር ምክትል ፕሬዚደንት ሆኜ ስራዎችን እንዲሰራ በማንኛውም ሰዓት ሚሽን እንዲሳተፍ ጉባኤ ላይ እንዲሳተፍ ያው ፕላትፎርም የፈጠሩልኝ ማለት ነው። አፍሪካ ላይ ተመልሼ የምሰራበትን ተመልሼ አፍሪካ የማገለግልበትን ትልቅ እድል የፈጠሩልኝ ማለት ነው። ዶክተር አሸብር እንግዲህ እርስዎም እንዳሉት በኢትዮጵያ ፓርላማ መቀመጫ ስለሌለዎት የምክትል ፕሬዚዳንትነት ኃላፊነቶትን መልቀቅ ነበረበት። ነገር ግን ተመልሰው በኃላፊነት እንዲቀጥሉ ነው የተወሰነው። የአሁኑ ኃላፊነቱ ምንድን ነው የሚባለው? እርግጥ ከነ ሙሉ ጥቅሙ ከነ ሙሉ ክብሩ እንደሆነ ውሳኔው ያሳያል። በጀት ጭምር የተመደበለት ውሳኔ ነው። ለምሳሌ ፓን አፍሪካ ፓርላማን ወክለው ወደ ተለያዩ አካባቢዎች ለተለያዩ ተልእኮዎች መሄድ እንደሚችሉ ሙሉ ወጪዎች ተሸክመውሉ ይገልጻል። እና ግን ምንድን ነው የሚባለው አጠራሩ የአሁኑ ከዚህ በፊትስ ይሄ የውሳኔ ሀሳብ ቀርቦ ከመጽደቁ በፊት ኃላፊነቱ ነበረ ወይ? የአሁኑ ለፊቱ ልዩነቱ የአሁኑ ሆኖረብል ቫይስ ፕሬዚደንት ሁኜ ነው የሚቀጥለው። የክብር ምክትል ፕሬዚደንት ሁኜ ስራ እንዲሰራ የፓርላማው እንዲለይ እንዳልለይ እነሱን ተቀድዬ እንዲሰራ በዚያም ደረጃ ጉባኤ ፓን አፍሪካ ፓርላማ ሙሉ ጥቅምና ክብሩ በጠበቀ ሁኔታ እንዲቀጥል ነው እየወሰነው። እንግዲህ እኔ ከጥቅሙም በላይ በእርግጥ እዚህ በእኔ ፕላትፎርም መከበጥ መፈጠሩ ነው። እኔ አምስት ዓመትም የኢትዮጵያ ፓርላማ ውስጥ ሲቀበል በመቶዎቹ ሺህ ደግሞ ሲቀበልም በቀድዬ አላውቅም። የጥቅም ጉዳይ አይደለም። እዚህ ያለው እኔ ሀገሬ ላይ አክቹዋሊ በዛ በተፈጠረ ሁኔታ ድል አልተፈጠረልን ነበረ። ግን አፍሪካ ላይ አፍሪካውያን ደግሞ ያገለገልኩትን አስተዋጽኦ ከግምት በመክሰት የሚገባንን ክብር እንዳገኝ አድርገዋል። ከምንም በላይ ደግሞ አገሬ ናት። ለዚህም ያበቃችን ከጅምሩም ያው የህዝብ ተወካዮች ምክር ቤት ኖር በግል ነገባውል። በእርግጥ በግል በግል ብቻ ቢሆን የዛ ጉዳይ ቢሆን አፍሪካ ፓርላማ መሳተፍ አልችልም። በዚህ አጋጣሚ የህዝብ ተወካዮች ምክር ቤትንም አመራሩንም የኢትዮጵያን ከንግድ ከልብ ለማመዝገን እነሱ ናቸው ለዚህ ክብርን ከመጀመሪያው ያበቁን። ያንን በዚያ ባለት ኑረው የአፍሪካን ባላወቀን አፍሪካን ለሱ ባልመሰከረ አፍሪካን በዚህ ክብር ባላበቀን ዞሮ ዞሮ መነሻዬ በመጀመሪያ ደረጃ የመረጠኝ የከፋ ህዝብ፣ በመቀጠል ደግሞ የህዝብ ተወካዮች ምክር ቤት አፈ ጉባኤ፣ ሁሉም የመንግስት ወሰሪዎችም ሁሉም በዚህ ሀላፍነት ስላበቁኝ ስለወከሉኝ ነው ለዛሬው አላፍነት የበቃሁትና ሁሉንም ለማመዝገን ወዳለሁ ዶክተር አሸብር ስለ ፓን አፍሪካ ፓርላማ እናውራ እንግዲህ በአፍሪካ ህብረት ስር ካሉ የተለያዩ አካላት አንዱ ነው መቀመጫው ደቡብ አፍሪካ ውስጥ ነው ነገር ግን አባላቱ እነማን ናቸው ከእያንዳንዱ ሀገር ስንት ይወከላል ፓን አፍሪካ ፓርላማ ማለት እንግዲህ በአፍሪካ ትልቁ የህግ አውጭነት ስልጣን የሚሰጠው ፓርላማ ማለት ነው ይህን ስልጣን እንዳገኝ የተወሰነው በሁለት ሺህ አስራ አራት ማላቦ ኢኳቶሪያል ጌኒ ላይ በተደረገ መሪዎች ጉባኤ ላይ ነው የተወሰነው። ከመነሻው በሁለት ሺህ አራት ነው የተቋቋመው። መሪ ፓርላማ ከየ ሀገራቱ አራት አምስት አምስት ሰዎች የተወከሉበት ነው። አጠቃላይ የአፍሪካ ሀገራት የሚሳተፉበት ነው እና በዋናነትም ድምፅ ለሌለው የአፍሪካ ህዝብ ድምፅ ይኖ የሚሰራ ፓርላማ ነው። በተለያዩ የአፍሪካ ሀገር ኮንፍሊክት ሲነሱ ኮንፍሊክት ሪዞሉሽን ላይ የሚሰራ ፋክት ፋይንዲንግ ሚሽን እየላከ ጉዳዮችን እያጣራ ለመፍትሄው የሚተጋ ድርጅት ነው። በአፍሪካ ላይ የሚደረጉትን ማነት ማናቸውን ሁሉንም ምርጫ የሚሳተፍና በታዛብነት የሚሳተፍና ሂደት የሚመሰክር አካል ነው። በአፍሪካ ደረጃ ያሉት የተለያዩ አደረጃጀቶች የወጣቶች የሴቶች ሶፊ መድረክ የሚያገኝበት እና የሚጓዝበት በሌላም በኩል ደግሞ የአፍሪካ ኢንቴግሬሽን ላይ በተለይ ኢኮኖሚክ ኢንቴግሬሽን ላይ አፍሪካን የጠንክራ መስራት እንዳለበት የሪጅኑ ያለው ኢንቴግሬሽን ተጠናክሮ በአፍሪካ ደረጃ የሚጠናከርበትም የሚሰራም ድርጅት ነው። በዋናነት ደግሞ በተለይ እያንዳንዱ ጉዳይ ላይ በወቅታዊ የአፍሪካ ጉዳይ ላይ የተለያዩ ጽሁፎችን እያቀረበ በዚያ ላይ ፕሬዘንቴሽን ቀርቦ ዲቤት እያደረገ ሪኮመንዴሽኖችን፣ ሬዞሉሽኖችን፣ ዲክላሬሽን እያወጣ ለመሪዎች ለውሳኔ የሚያቀርብና ትልቅ አራትነትና ሚያደረግ ያለበት አፍሪካ ፓርላማ ነው። የአፍሪካ ህዝቦች ውክልና ያለው ማለት ነው። እንግዲህ በአጭሩ የአፍሪካ ህብረት ህግ አውጪ ወይም የአፍሪካ ህግ አውጪ አካል ነው የፓን አፍሪካ ፓርላማ። ስለ አዲሱ ኃላፊነቱ እንነጋገርና ወደዛ ንመልሶትና፣ ዶክተር አሸብር እንግዲህ የፓን አፍሪካ ፓርላማ የመመስረቻ ሰነድ ምዕራፍ አምስት ላይ የእያንዳንዱ አገር ውክልና በፓን አፍሪካ ፓርላማ የሚኖረው ማለት ነው የፖለቲካ አመለካከቶችን ብዝኃነትን የፖለቲካ ፓርቲዎችን ውክልና ማንጸባረቅ እንዳለበት ተመልክቷል። የኢትዮጵያ ፓርላማ ግን ይሄንን ማድረግ አይችልም፣ ወይም ኢትዮጵያ በዚህ መልኩ መወከል አትችልም። ምክንያቱም አሁን ባለው ሁኔታ በኢትዮጵያ ፓርላማ ያሉ አምስት መቶ አርባ ሰባቱ መቀመጫዎች በገዢ ፓርቲ የተያዙ ናቸው። እርስዎ ግን የፓርላማውም አባል ሳይሆኑ በዚህ መንገድ እንደዚህ አይነት ኃላፊነት ላይ እንዲቀመጡ መደረጉ ምን አይነት ክፍተት ይደፍናል ይላሉ? ከዚህ አንጻር እኔ አሁን ግልጽ መሆን ያለበት አሁን የቀድሞ ፕሬዝደንት የናይጄሪያው ሆኖረብል በተላማዲ እሱ ለምሳሌ፣ እንደዚህ አይነት ፓርላማ ከለቀቀ በኋላ ከዚህ በፊት ተወስኖለታል የአፍሪካ ፓርላማ የክብር ፕሬዝደንት ሆኖ እንዲቀጥል እና እሱም የተለያዩ ሚሽኖችን ለአፍሪካ እየሰራ ነው ያለ። በእኔም ደረጃ ስትል የዚህ የምክር ቤቱ የክብር ምክትል ፕሬዝደንት ነው። ክብር ምክትል ፕሬዝደንት ስለሆንኩ ስራዎችን ብሰራ ነው እድል የምፈጥርልኝ እንጂ የዛ ጉባኤው አባል መሆን ጉዳይ ድምፅ የመሰር ጉዳይ አይደለም እዚ ጋ ያለው። ስለዚህ ለእኔ ዋናው እድር ፈጠው እኔ አፍሪካ እንዳገለግል እንደ ዜግነት፣ ከዚህ በፊት ደግሞ ያደረሱትን አስተዋጽኦ ከግምት በመክተት የደከምኩትን ድካም ከግምት በመክተት ጉባኤው ለአፍሪካ ማገልገል ይገባዋል፣ የሚጠቀምበት ይገባል ብሎ ነው የወሰኑ ዶክተር አሸበር ወልደ ጊዮርጊስ የፓን አፍሪካ ፓርላማ የክብር ምክትል ፕሬዚዳንት፣ በጣም ነው የማመሰግነው ስለ ጊዜዎት። በአሜሪካ ድምፅ ሬዲዮ አድማጮች ስም እኔም አመሰግናለሁ። እግዚአብሔር ስ አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን ከምሽቱ ሰዓት ከ46 ያመለክታል። አስተናጋጆች አሉላ ከበደና ቆንጂት ታዬንን። አሁን ቀጣዩ ዝግጅት እሰጥ አገባ ይሆናል። በኢትዮጵያ የዲሞክራሲያዊ ስርዓት ግንባታ የተቃውሞ ድምጾች ሚና እድሎችና ፈተናዎች በሚል በአገር ውስጥ በሚንቀሳቀሱ ተቃዋሚዎች ሚናና ኃላፊነት እንደዚሁም በዜጎች ድርሻ ዙሪያ ያጠነጠነውን በቅርቡ ከሁለት የፕሮግራሙ ተሳታፊዎች ጋር በተከታታይ እዚህ አብሮኝ የሚገኘው አሉላ ከበደ የፕሮግራሙ አዘጋጅ ያቀረበውን ክርክር ቀጣይ ዝግጅት ነው የያዝ ነው። የዛሬው በኢትዮጵያ የፍትህ ስርዓትና ህጎች ከቅርብ ጊዜው ድንገቶች አንጻር የሚለውን ጉዳይ የሚመለከት ይሆናል። የክርክሩ ተሳታፊዎች አቶ እስራኤል ፈይሳ ከካልጋሪ ካናዳ እና አቶ ጸጋ ያረፈ ከፊላዴልፊያ ዩናይትድ ስቴትስ ናቸው። ወደ ውይይቱ ከ ከካናዳ አቶ ጸጋ ያረፈ ከዚህ ከዩናይትድ ስቴትስ የኢትዮጵያ ህግ ለዜጎች የሚሰጠውን ከለላ ባጭሩ በመመልከት ፈተና የሚገጥማቸውን ጉዳዮች በተለይ ደግሞ ከወቅታዊ ሁኔታዎች ጋር እያዛመድ እናነሳለን። ለዜጎች የሚሰጠው በዓለም አቀፍ ድንጋጌዎች ጭምር የተጠበቁ በኢትዮጵያ ህገ መንግስትም ጥበቃ የሚያገኙ ናቸው። አፈጻጸሙ ነው የሚለው ተደጋግሞ ይነሳል። አቶ እስራኤል ከዚህ ቀደም በህግ ሙያ አገልግለዋል ኃላፊነትም ሰርተዋልና እስኪ በቅርበት ከተመለከቷቸው ጋር እናዛም ደርሶ ላስቀድም። እንግዲህ ዋናው ትልቁ የህግ ሁሉ አባት ሆኖ የበላይ ሆኖ የሚታወቀው ህገ መንግስት ነው። የኢትዮጵያን ህገ መንግስት ቁጭ ብላይ ብታነበው በእውነቱ ታወድሰዋለ ተወደዋለ። በጣም ከሰለጠኑ ሀገሮች በሚወዳደር መልኩ ነው የሰዎች መብት ተጽፎ ያለው እንደሚባለው እንዳነበብኩትም ከሆነ ማለት ነው የህገ መንግስቱ ሀያ አምስት ፐርሰንት ያክል የግለሰቦች እና የጋራ መብት ላይ ያነጣጠሩ ህግጋት ናቸው ተጽፎ ያሉት። ትልቁ ጉዳይ ቅድም እንዳልከው ተግባር ላይ ነው። ተግባር ላይ ስትመጣ በሀገሪቱ መብት የሚባል ነገር ከናካቶ የተፈጠረ ያለም አይመስልህም። እዛ ጋር ነው ክርክሩ ያለው እንጂ መአት ህጎች አሉን፣ ፍትህ ግን የለንም። መልካም ለመከራከሪያዎቻችሁ የምታስረግጧቸውን ጭብጦች ለማየት ያህል ነው። አቶ ጸጋይም በርሶም በኩል የኢትዮጵያን ህግና ለዜጎች የሚሰጠውን ከለላ እርሶ እስከሚረዱ ድረስ። አዎ፣ አቶ እስራኤል እንዳሉት ህገ መንግስቱ በሰነድነት ደረጃ ሲቀመጥ በጣም ከብዙ ጥሩ ከሚባሉ ህገ መንግስቶች ከተለያዩ ሀገሮች ተሞክሮ በመውሰድ የተሰራ ሰነድ ስለሆነ በጣም ጥሩ የሆነ የህግ አጠባበቅ ለዜጎች የሚደረግበት መድረክ እንዲፈጠር ተደርጎ የተዘጋጀ ነው። ነገር ግን እሳቸው እንዳሉት ለምሳሌ በአፈጻጸም ላይ ወይም አተገባበር ላይ ሊነሱ የሚችሉ ነገሮች ወይም ችግሮች መኖራቸው በአንዳንድ መልኩ ይታወቃል። ግን ትንሽ ላሰምር የምፈልገው ነገር ቢኖር ምንድን ነው፣ አብዛኛውን ጊዜ ኢትዮጵያን ህገ መንግስት አስታከን እንደዚህ አይነት የመብት ማስጠበቅን ጉዳዮች በምናነሳበት ጊዜ አብዛኛውን ጊዜ ሰው የሚያገናኘው ከፖለቲካ አሰራር ጋር በሚመጡ ሁናቴዎች፣ በሚነሱ ክሶች ወይም ደግሞ አንዳንድ የፖለቲካ አሰራርን በተመለከተ የሚተላለፉ ሰዎች በሚመለከት የሚነሱት ሁኔታዎች ላይ ነው እና በሌላ በሌላ መልክ ግን ለምሳሌ ምክንያቱም ህገ መንግስቱ የቤተሰብንም ህግ፣ የፍትሀ ብሄርን ህግ፣ ሌላም ሌላም ነገሮች በሙሉ የወንጀለኛ መቅጫ ህግ፣ እነዚህ ነገሮች ሁሉ የተመሰረቱበት ዋናው አምድ ስለሆነ በአብዛኛው መልኩ ሕገ መንግስቱ የግለሰቦችና የዜጎችን መብት ያስጠብቃል የሚለው ሊሰመርበት ይችላል። ነገር ግን አንዳንድ ሁኔታዎች ላይ አቶ እስራኤልም እንዳሉት ተግባራዊ የማይሆንባቸው ሁኔታዎች ሊታዩ ይችላሉ። መልካም። ለመንደርደሪያ ያህል በየበኩላችሁ ሀሳባችሁን ከፈነጠቃችሁ ምናልባትም ወደ አቶ እስራኤል ከመመለሴ በፊት እርስዎ ጋር እንድቆይ ፈጥነንም ወደ ዋናዎቹ ቁልፍ ጉዳዮች የሚወስዱን ሀሳቦች እንድናነሳ አድርገዋል። አቶ ጸጋዬ ወደ ፖለቲካ የመወሰዱ አዝማሚያ በአመዛኙ ግለሰቦች ተቃውሞ ወይም ከመንግስት አቋም የተለየ ይዘው በተገኙ ጊዜ የፖለቲካ እርምጃ ነው የህግ አደለም የሚል ነው በተደጋጋሚ የሚሰማው። ቀደም ብሎ በቀረቡት ክርክሮች የ አንጸባረቀው እና መቃወም በህገ መንግስቱ ከሌላ የተሰጠው መብት አይደለም ወይ? ለምን መቃወም ያስቀጣል? መቃወሙ በጥሬው አይመስለኝም ችግር ውስጥ እየከተተ ያለው አብዛኛዎቹን ተቃዋሚዎች ወይም ደግሞ በዛ በ በመቃወማችን የተነሳ ነው ለችግር የተዳረግነው ወይም የፍትህ መዛባት የደረሰብን ለሚሉት ከዚህ ቀደምም እንደተነጋገርናቸው ማለት ነው። ለእኔ የሚታየኝ ምንድን ነው ህገ መንግስቱ አቶ እስራኤልም እንደ ጠቀሱት በጣም በጣም ጥሩ የሆነና በጣም በምሳሌ ደረጃ ሊጠቀስ የሚችል ሰነድ ነው። ከዛ በመነሳት ግን በየጊዜው ደግሞ የሚወጡ ሌላ ህጎች አሉ። አሁን ለምሳሌ አብዛኛውን ጊዜ በፖለቲካ አካባቢ ወይም ደግሞ በፕሬስም ህግ አካባቢ እየተነሱ ለክስ የሚዳረጉ ግለሰቦች አሉ። በዚያም የተነሳ ለፍርድ የሚቀርቡ አሉ። እነዚህ ነገሮች በሚደረጉበት ጊዜ ምንድን ነው የሚሆነው? በየጊዜው መንግስት ደግሞ ካለው የህዝብ አስተዳደር አንጻር ማለት ነው ካለው ህዝብን የመምራት እና ሀገሪቱን ደግሞ የማስተዳደር ኃላፊነት አንጻር አዳዲስ የሚያወጣቸው ህጎች ደግሞ አሉ። እነዚያ ተጓዳኝ ህጎች ናቸው፣ ህገ መንግስቱን ተግባር ላይ የሚያውሉ ናቸው ማለት ነው። እንግዲህ ያው መሪ ወይም ገዢ በሚባለው ፓርቲ አማካኝነት ወደ ተግባር የሚተረጎሙ ናቸው። ስለዚህ እነዚ ሲጠቀሱ ስታያቸው ዝም ብሎ አንድ ሰውን መንግስት የመንግስትን እንግዲህ አመለካከት ነው እነዚህ ላይ የጠቀሱ ካለት አንድን ሰው አይ ዝም ብለ ስለተቃወምከን ብለው አይደለም። ይህንን ህግ የአስቸኳይ ጊዜም ይሁን ሌላም አይነት ህግ ሊሆን ይችላል። ይህን ይህን ይህን ተጻረሃል፣ ይህን ይህን ይህን ተላልፈሃል ብለው ነው ወይም ወደ ፍርድ ቤት የሚያቀርቧቸው ያሉት። ስለዚህ ምክንያት አለ ነው ብለው የሚሉት እርስዎ መንግስት በሚያቀርበው ደረጃ ምክንያታዊ አድርገው ነው የሚያቀርበው። መልካም ክርክሩ ገፋ እንዲል በሌሎች መረጃዎች የተደገፉ በዓለም አቀፍ ደረጃም የተዘገበባቸውን ሁኔታዎች እናዛምዳለን። መቃወም ህገ መንግስታዊ ከለላ ከተሰጣቸው የዜጎች መብቶች አንዱ አይደለም ወይ? ለምንስ ጠበቃ አይደረግለትም የሚለው አንዱ ነጥብ ነው። ማከራከሪያዎቹን ከማምጣቴ በፊት አቶ እስራኤል የእርስ ነው እድሉ። ምን መልስ ይሰጣሉ? አቶ ቅድም እንዳልኩ አቶ ጸጋሚ እንዳለው የኢትዮጵያ ህገ መንግስት ሰፊ ጥሩ ህጎች ተደንግጎ ነው ያሉት። ከነዛ ውስጥ አንዱ የመደራጀት መብት ነው። የመደራጀት መብት ማለት ደግሞ መደገፍ ሊሆን ይችላል፣ መቃወም ሊሆን ይችላል። ስለዚህ እዛ ደረጃ ድረስ ሄዶ የሰዎች መብት የግለሰቦች መብት የወል መብት እንዳለ ህገ መንግስቱ ስለሚደነግግ ህገ መንግስቱ ጋር ብዙም የሚያከራክርን ነገር የለም። በዚህ ጉዳይ በተግባር ግን ስንመጣ ህግጋት እየወጡ ነው። ከህገ መንግስቱም በኋላ ዛሬም ነገ የሚወጡ ህጎች አሉ በነገራችን ላይ እና እየተደረገ ያለው ነገር ምንድን ነው? ሀገር ውስጥ የሚወጡ ህጎች ገዢውን ፓርቲ እንዲያገለግል ተደርጎ ነው እየተቀረጠው። ስለዚህ ህግ ጣስክ ተብሎ ፍርድ ቤት ሲቀርብ አንድ ሰው በተለይ ፖለቲካ ነክ የሆነ ጉዳይ ማለት ነው ኢህአዴግን ተቃወምክ ማለት ነው ትርጉሙ ወዴት ነው የሚመጣው? ቅድም የተቀመጠው መሰረታዊ ሀሳብ አለ። የመደራጀት የመቃወም መብት አለ ከተባለ በኋላ በሌሎች ህግጋቶች በተግባርም እንድፈጸም እንድስተካከልላቸው ተደርጎ የተቀመጡ ነገሮች ምንድን ነው? ኢህአዴግን እንዳትቃወም ነው የተፈለገው። ምን ማለት ነው? ህግ አለ፣ ፍትህ ግን የለም። ህግ ተቀምጧል። መደራጀት ትችላለ ተብሏል። ወደ ፍትህ ስትመጣ ኢህአዴግን ስለተቃወምት ፍትህ አታገኝም። ስለዚህ መአት ሺህ ህግ ቢኖር ራሱ ፍትህ ከሌለ ህግ አልበኝነት ነው የሰፈነው እዛ ሀገር ውስጥ። እና ኢህአዴግን መቃወም ኢን ፕሪንሲፕል በህገ መንግስት ደረጃ ተጽፎ ነው ያለው። ኢህአዴግን ተቃውሞ ከተገኘ ግን መጨረሻ ከርሸሌ ነው አቶ እስራኤል። ወደ አቶ ጸጋይ ከመመለሴ በፊት የአቶ ጸጋይ መከራከሪያ ገፋ አድርገን እንውሰድ። አቶ ጸጋይ፣ በተጨባጭ ሊያስጠይቁ የሚችሉ የህግ መተላለፎች ናቸው በመንግስት በኩል የሚቀርቡትና፣ በመቃወማቸው ወይም የተለየ ሀሳብ በመያዛቸው ብቻ አይደለም ሰዎች የሚታሰሩት ቅጣት የሚበየንባቸው ነው የሚሉት። በህጉም ስርዓት አልፈዋል፣ በዛ ውስጥም ሰርተዋል እና ከአሰራሩ ጋር ያዛምዱልን። ሰዎች በመቃወማቸው ሳይሆን በፈጸሟቸው ጥፋቶች ከተበየነባቸው ህጉ ተፈጻሚነት ማግኘቱ አግባብስ አይደለም ወይ? ህግ በተደነገገው መሰረት ከተፈጸመ ችግር የለም። የሚያከራክርም ነገር የለውም። እኔም በተቻለኝ አቅም በተጻፈው ህግ መሰረት ሊሰራ ነው ሞከርኩት አገር ቤት እያሉ የሆነው ነገር በሁለት ሁለት ነጥብ ላይ ብቻ ልንገርህ። ሁለት ነጥብ፣ አንደኛው እየወጡ ያሉት ህግጋት፣ እኔ እናንተ እዚህ ቁጭ ብለን የምንነጋገረን ሰዎች በህግ እንድንጠየቅ በሚያደርግ መልኩ ተቀርጸዋል። በተለይ የፕሬስ ህግ ተብሎ ያለው ጸረ ሙስና፣ ጸረ ሽብር ተብሎ እየተጻፉ ህግጋት ማንኛውም መንገድ ላይ ያገኘውን ሰው ያገኘኸውን ሰው ይዘህ እንድታስገባ እንድታስር ተደርጎ ነው ተስተካክሎ የተቀመጠው። ይቅርታ ጣልቃ መግባት አለብኝ። እንዴት ነው ማንኛውንም ሰው በህግ ሊያስጠይቅ የሚችሉት የእነኚህ ህጎች አጻጻፍ? ክርክሮ አልተቋጭም። አቶ እስራኤል የሚመልሳሉ። ታዲያ ቀጠሮ ለሳምንት ነው። ለአሁኑ ታዲያ ተከራካሪዎቹን አቶ እስራኤል ፈይሳንና አቶ ጸጋ ያረፈ ለጊዜያቸው አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ኢትዮጵያ በክፋቱ ባለፉ 50 ዓመታት አጋጥሟት የማያውቅ ዐይነት ድርቅ ደርሶባታል ብሏል። የዛሬው ርዕሰ አንቀጽ ይህ ኤልኒኞ አመጣሽ ድርቅ ከዘጠና 90 ሚሊዮን ሕዝቧ የበዛው ዝናብ ጠብቆ የሚኖር ገበሬ የሆነባትን ሀገር ሁለት ተከታታይ የሰብል ወቅቶችን ያመከነባት መሆኑን ርዕሰ አንቀጹ ያስታውስና በድርቁ እጅግ በተጎዱ አካባቢዎች የአዝመራውና የሰብሉ አይነት ሁሉ መጥፋቱን ይናገራል። ሰብል አልተነሳም ማለት ደግሞ አለ፣ ይኸው ርዕሰ አንቀጽ፣ ለሰው ቀለብ ለእንስሳቱም መኖ የለም ማለት ነው። በዚህም ምክንያት በመቶ ሺዎች የሚቆጠር ከብትና አጋሰስ ያልቃል። ርዕሰ አንቀጹ መልእክቱን ሲቀጥል እንዲህ ብሏል። ሚያዚያ ውስጥ በተከታታይ የጣለው ዶፍ እንደ ሲሚንቶ የደረቀውን መሬት በበረቱ የጎርፍ መጥለቅለቅ አደጋዎች አለበሰውና በሺዎች የሚቆጠሩ ሰዎችን ከየቀያቸው አፈናቀለ። ዛሬ ከ10 እስከ 20 ሚሊዮን የሚሆኑ ኢትዮጵያውያን እርዳታ ፈላጊ ናቸው። 435,000 ሕጻናት እጅግ አጣዳፊ ለሆነ የበረታ የምግብ እጥረት ተዳርገዋል። ወደ 2,500,000 የሚሆኑ ሕጻናት፣ ነፍሰ ጡሮችና አጥቢ እናቶች ተጨማሪና አልሚ ምግቦች ያስፈልጓቸዋል። ዩናይትድ ስቴትስ ቀደም ሲል ለኢትዮጵያ ከሰጠችው የ570 ሚሊዮን ዶላር ድጋፍ በተጨማሪ የ128 ሚሊዮን ዶላር እርዳታ መስጠቷን የውጭ ጉዳይ መስሪያ ቤቷ የዲሞክራሲ የግጭቶችና የሰብአዊ ጉዳዮች ተጠባባቂ ረዳት አስተዳዳሪ ቶማስ ስቷል አስታውቀዋል። ሚስተር ስቷል ስለ እርዳታው ሲናገሩ ድርቁ ወደ ሰብአዊ አደጋነት እንዳይለወጥ ዩናይትድ ስቴትስ ከኢትዮጵያ ጋር ለመስራት ያላትን ቁርጠኝነት ያሳያል ማለታቸውን ርዕሰ አንቀጹ አመልክቷል። ገንዘቡ የምግብ እርዳታ፣ ደህንነቱ የተጠበቀ የመጠጥ ውሃና የተመጣጠነ ምግብ ማቅረብን፣ ተንቀሳቃሽ የጤና ቡድኖችን ማሰማራትን፣ ዘር ማደልን ጨምሮ መሠረታዊ ሰብአዊ ድጋፎችን ለማቅረብ ጉዳይ እንደሚውል ርዕሰ አንቀጹ ጠቁሞ ይህ የአሁኑ የዩናይትድ ስቴትስ እርዳታ እጅግ አሳሳቢ በሆኑት መጪ ሦስት ወራት ምግብ ለማቅረብ እንደሚረዳ አስታውቋል። በእርግጥ እጅግ ብዙ ተጨማሪ ድጋፍ ያስፈልጋል ብሏል ርዕሰ አንቀጹ። ኢትዮጵያ የጠየቀችው የአንድ ቢሊዮን 400 ሚሊዮን ዶላር እርዳታ መሆኑንም ጠቁሟል ርዕሰ አንቀጹ። መልእክቱን ሲያጠቃልል እንዲህ አለ። ዩናይትድ ስቴትስ ለኢትዮጵያ ሕዝብ እጅግ አስፈላጊ የሆነውን እርዳታ እየሰጠች ነው። ወዳጆቻችን ሁሉም ይህንን ወደ ሰብዓዊ አደጋነት ሊለወጥ የሚችል ስጋት ለማስቀረት እጆቻቸውን እንዲያስተባብሩ ጥሪያችንን እናሰማለን። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች፣ ከመሰናበታችን በፊት አጠር ያለ ማጠቃለያ ዜና ይኖረናል። ዩናይትድ ስቴትስ ውስጥ በህጻናት አንጎል ላይ ችግር የሚያስከትለው ዚካ ቫይረስ የያዛቸው ሴቶች ቁጥር በፊት ከተሰጠው ከእጥፍ በላይ መሆኑን የፌዴራሉ መንግስት የጤና ባለስልጣናት አስታወቁ ምክንያቱ ታማሚዎች ቁጥር ስንት እንደሆነ የተቆጠረበት መንገድ በመቀየሩ ነው ተብሏል። በአሁኑ ጊዜ በሀምሳ የሀገሪቱ ክፍላተ ሀገርና በመዲናዋ በዋሽንግተን ዲሲ አንድ መቶ ሀምሳ ሰባት ሴቶች ዩናይትድ ስቴትስ በምታስተዳድራቸው ግዛቶች በተለይም በፖርቶሪኮ አንድ መቶ ሀያ ሁለት ሴቶች መሆናቸውን የበሽታዎች ቁጥጥር ማዕከል ተቋም ሲዲሲ አስታውቋል። ታዋቂው ጋዜጠኛ ሞርሊ ሳፈር የሲቢኤስ ቴሌቪዥን ጣቢያ በ84 ዓመቱ ከዚህ ዓመት ከዚህ ዓለም በሞት ተለየ። አድማጮች፣ ሰዓታችን አበቃ። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህናደሩ